ጋቢና ቪኦኤ። ሰላም ሰላም። እንዴት አመሻችሁ? ተሳፈሩ፣ ገባ በሉ። ታክሲው ሞልቷል። ጋቢና ቪኦኤ አስገባችሁ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። መስታወት አድራጋው ነኝ ጽዮን ግርማ። ከጎኔ ጋቢና ትገኛለች። ሰላም እንደምናመሻችሁ የዛሬውን ዝግጅታችንን የመስከረም 28 2011 ዓ.ም እናስተዋውቃችሁ። እረፍት ላይ የቆየው የኢትዮጵያ ህዝብ ተወካዮች ምክር ቤት የ2011ን የመጀመሪያ ስብሰባ በማድረግ ጀምሯል። ለዘመናት በመልካም ሆነ በፈጣን የታሪክ አጋጣሚዎች ሁሉ አብሮነትና መቻቻል የሀገራችን ህዝቦች አይነተኛ ስኬት ሆነው መቆየቱ የሚታወቅ ሲሆን ከቅርብ ጊዜ ወዲህ ግን የተጋረጠብን ትልቅ ፈተና ነፃነትንና ስርዓት አልበኝነትን ባለመለየት መረን የለቀቀ ህግና ሰዓትን የማከበር እንቅስቃሴዎችና ድርጊቶች መስፋፋታቸው ነው። ፕሬዚዳንት ዶክተር ሙላቱ ተሾመ የህግ የበላይነትን ማስከበር ከዓመቱ የመንግስት ትኩረት አቅጣጫዎች አንዱ እንደሚሆን አስታውቀዋል። ሙሉ ዘገባውን ይዘናል። የቀድሞ የሶማሌ ክልል ፕሬዝዳንት አቶ አብዲ መሐመድ ኡመርን ጨምሮ አራት ተጠርጣሪዎች ያቀረቡትን የዋስትና ጥያቄ ፍርድ ቤቱ ውድቅ አደረገው። ዘገባ ይኖረናል። በሌላ ዘገባችን ማህበራዊ ሚዲያን ለበጎ ዓላማ ለሚያውሉ ግለሰቦችና ቡድኖች በየዓመቱ እውቅና የሚሰጠው ሁለተኛው የጣና ሽልማት በባህርዳር ከተማ ተካሄደ። ዛሬ እኮ አንድ ቦታ ሁን እርዳታ በመሰብሰብ በመላለም ያሉ ሰዎች ለወገኖች እርዳታ እንዲያደርጉ ማድረግ እኮ ፌስቡክ በጣም ለጥሩ ነገር ለተጠቀመበት፣ በጣም ጥሩ ነው። ሶሻል ሚዲያን ለበጎ ነገር የተጠቀሙ ሰዎችን የሚሸልም አካል መኖሩ ትልቅ ነገር ነው። የተሸላሚዎቹን አስተያየት ነበር ያደመጣችሁት። ዘገባም ይኖረናል። በሌላ ዘገባ የኢህአዴግ ባለፈው ሳምንት ውስጥ ለሶስት ቀናት ያካሄደው አስራ አንደኛውን ድርጅታዊ ጉባኤውን በይፋ መጠናቀቁና ጉባኤው ያወጣውን መግለጫ በተመለከተ ያነጋገርነው እንግዳም ይዘናል። የኢትዮጵያ አንድነት ያስፈልጋል የምንል፣ የዜግነት ፖለቲካ ያስፈልጋል የምንል፣ የዘር ፖለቲካ ይበትነናል የምንል ሰዎች ነበር። ሁሉንም ከዝግጅቶቻችን ታገኙታላችሁ። ጋቢና ቪኦኤ አብራችሁን ካድማስ ተሻገሩ። ዜና እናስቀድም። ለዜናዎቹ ተመልሰን መጥተናል። በክረምት እረፍት ላይ የቆየው የኢትዮጵያ ሕዝብ የተወካዮች ምክር ቤት የ2011 የመጀመሪያ ስብሰባ የፕሬዝዳንት ሙላቱ ተሾመን ንግግር በማድመጥ ጀምሯል። የሕግ የበላይነትን ማስከበር ከአመቱ የመንግስት ትኩረት አቅጣጫዎች አንዱ እንደሚሆን በህዝብ ተወካዮችና ፌዴሬሽን ምክር ቤቶች የመክፈቻ ስነ ስርዓት ላይ የተናገሩት ዶክተር ሙላቱ ተሾመ የተለያዩ አዋጆችን በማሻሻል የአመቱ እቅድ መካከል የጸረ ሽብር ሕጉንም እንደሚጠቃለልበት አስረድተዋል። ዝርዝሩን ቆየት ብለን ይዘናል። የዩናይትድ ስቴትሱ የውጭ ጉዳይ ሚኒስትር ማይክ ፖምዌ እና የቻይናው የውጭ ጉዳይ ሚኒስትር ዋንግ ዩ ዛሬ በጂንግ ውስጥ ባካሄዱት ስብሰባ የሁለቱም ሀገሮች የወደፊት ዲፕሎማሲያዊ ግንኙነት አንዱ የሌላውን ወገን የማይጎዳ በማይጎዳ መልኩ እንዲሆን ጥሪ ያቀረቡ። ዩናይትድ ስቴትስ ከታይዋን ጋር በምታደርገው ግንኙነት በንግዱ ዘርፍ ያለውን ውጥረት የሚያባብስ መሆኑም ሁኔታውን ቻይናን እንደማያስደስታት ዋንግ ዩ አመልክተው ይህም በሁለቱ ሀገሮች መካከል እምነት እንዳይኖር ስላደረገ ዩናይትድ ስቴትስ ከዚህ አድራጎቷ እንድትቆጠብ አሳስበዋል። ፓምዌ በበኩላቸው የዩናይትድ ስቴትስ ስለ ቻይና የተወሰኑ ስጋቶች እንዳሏት አመልክተው ሁሉንም ወደ ውይይት ጠረጴዛ ለማምጣት ፈቃደኛ እንደሆኑ ገልጸዋል። የባንግላዲሹ ፕሬዝዳንት አብዱ ሐሚን ያጸደቁት አዲስ ሕግ የመናገርና የፕሬስ ነጻነትን ይገድባል ሲሉ የመገናኛ ብዙሀን ድርጅቶችና ሀያሳያን አሳሰቡ። የፕሬዝዳንቱ ጽሕፈት ቤት ኃላፊ ጆይኔል አብዴን ናቸው ይህን በዛሬ ዕለት ይፋ ያደረጉት አዲስ የወጣው ሕግ ቀደም ያለው የቴክኖሎጂና የኢንፎርሜሽን ስርጭት መመሪያ የሚተካ እንደሆነም ታውቋል። በመጨረሻም በብራዚሉ ፕሬዝዳንታዊ ምርጫ ቀኝ አክራሪው ተወዳዳሪ ዠር ቦልናሳሮ የመጀመሪያውን ዙር ድምጽ አሰጣጥ በ አርባ ስድስት በመቶ በማግኘት ማሸነፋቸው ተገለጸ። ይህ ውጤት ግን በመጪው ጥቅምት አስራ ስምንት ቀን በሚካሄደው ሶስተኛ ዙር ድምጽ አሰጣጥ ነጻ ያደርጋቸውም ተብሏል። በእሁዱ ምርጫ ያልተጠበቁት ተወዳዳሪ የ ሀያ ሰባት አመቱ ቦልሳራኖ ለፕሬዝዳንትነት የሚያበቃቸውን የ ሀምሳ በመቶ ድምጽ ለማግኘትና ወደ ሁለተኛ ዙር ላለመሄድ ጥቂት ነጥቦች ነበሩ ይጎደሉ ሏቸው። የጦር ሰራዊት ሻምበል የነበሩት ቀኝ አክራሪው ቦልሳራኖ የሀገሪቱን የቀድሞ ወታደራዊ አምባግንን መሪ የሚያወድሱ በነባሮቹ ጥቁር ማህበረሰብ አባላት ላይ ደግሞ የጥላቻ አነጋገር የሚያሰሙ መሆናቸው ታውቋል። ይህ አቋማቸው ከአወዛጋቢው የዩናይትድ ስቴትሱ መሪ የተገናኘ ትሮፒካል ትራምፕ የሚል ቅጽል ስም አሰጥቷቸዋል። አድማጮች፣ ለሰዓቱ የያዝ ናቸው አጠር ያሉ የምሽቱ ዜናዎች እነዚህ ነበሩ። ከቀሬ ጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። እኔ መስታወት አድራጋው እና ጽዮን ግርማ አብረን ከአድማስ ስንሻገር እንላችኋለን። ጋቢና ቪኦኤ ሌስ ወደ መጀመሪያው ዘገባችን የምናልፈው በክረምት ረፍት ላይ የቆየው የኢትዮጵያ የሕዝብ ተወካዮች ምክር ቤት የ2011ዱን የመጀመሪያ ስብሰባ የፕሬዚዳንት ዶክተር ሙላቱ ተሾመን ንግግር በማድመጥ ጀምሯል። በሕዝብ ተወካዮችና ፌዴሬሽን ምክር ቤቶች የመክፈቻ ስነስርዓት ላይ የተናገሩት ፕሬዚዳንት ዶክተር ሙላቱ ተሾመ የህግ የበላይነትን ማስከበር ከአመቱ የመንግስት ትኩረት አቅጣጫዎች አንዱ እንደሚሆን አስታውቀዋል። የጸረ ሽብር ህጉን ጨምሮ የተለያዩ አዋጆችን የማሻሻሉ ስራም በዚህ ዓመት እንደሚጠናቀቅ አስረድተዋል እስክንድር ፍሬው ከአዲስ አበባ ተከታዩን ዘገባ ልኳል። የሁለት ሺህ አስራ አንድ የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ የህዝብ ተወካዮች ምክር ቤት የስራ ዘመን በይፋ መከፈቱን አበስራለሁ አመሰግናለሁ የህዝብ ተወካዮችና የፌዴሬሽን ምክር ቤቶች አራተኛ ዓመት የሥራ ዘመናቸውን የጀመሩት ዛሬ ከሰዓት በኋላ ነው። ሁሌም በመስከረም ወር የመጨረሻ ሰኞ የሚካሄደው የምክር ቤቶቹ የመጀመሪያ ስብሰባ መንግስት በዓመቱ ሊሰራ ሊያከናውን ያቀዳቸው ተግባራት ይፋ የሚሆኑበት፣ ቀጣይ አቅጣጫዎች የሚዘረዘሩበት ነው። የምክር ቤቶቹን የጋራ ስብሰባ በንግግር የከፈቱት ፕሬዚዳንት ዶክተር ሙላቱ ተሾመም የ2011ን የመንግስት የትኩረት አቅጣጫዎች አብራርተዋል። በዚህም መሰረት የህግ የበላይነትን ማስከበር አንዱ የትኩረት አቅጣጫ እንደሚሆን ያብራሩት ለዘመናት በመልካም ሆነ በፈታኝ የታሪክ አጋጣሚዎች ሁሉ አብሮነትና መቻቻል የሀገራችን ህዝቦች አይነተኛ ስኬት ሆነው መቆየቱ የሚታወቅ ሲሆን ከቅርብ ጊዜ ወዲህ ግን የተጋረጠብን ትልቅ ፈተና ነጻነትንና ሥርዓት አልበኝነትን ባለመለየት መረን የለቀቀ ህግና ሰዓትን የማያከብር እንቅስቃሴዎችና ድርጊቶች መስፋፋታቸው ነው። እንደዚህ ያሉት እንቅስቃሴዎች የዜጎችን ደህንነትና ሀገሪቱን ሰላም በከፍተኛ ሁኔታ እየተፋተኑ ይገኛሉ። በዚህም የተነሳ ዜጎች በክብር ሕይወታቸውን አጥተዋል፣ ከቀያቸው ተፈናቅለዋል፣ ለዘመናት ያፈረሩትን ሀብትና ንብረት ጥለው ተሰደዋል። በጥቅሉ የሕግ የበላይነት አደጋ ላይ ወድቋል። በሕግ የበላይነት መርህ የማይመራ ሀገር እጣ ፈንታው ደግሞ የማኅበራዊና ፖለቲካዊ ቀውስ መስፋፋት ግጭት፣ ጥፋትና መበታተን ብቻ ነው። ስለሆነም በየደረጃው የሚገኙ የመንግስት አካላት ይህንን ጉዳይ ልዩ ትኩረት በመስጠት የእያንዳንዱ ዜጋ ደህንነትና ነጻነት ለማስከበር አስፈላጊ ሁሉ እርምጃ እንዲወስዱ ይደረጋል። በመንግስት እየተካሄዱ ያሉ የማሻሻያ እርምጃዎች ተጠናክረው እንደሚቀጥሉም ፕሬዚዳንቱ ተናግረዋል እርምጃዎቹ ተቋማዊ ቅርጽ እንዲይዙ እንደሚደረግ፣ ሮሮ የሚቀርብባቸው አንዳንድ ህጎችም በዚህ ዓመት እንደሚሻሻሉ በመጥቀስ የዲሞክራሲ ምህዳሩን ለማስፋት የተጀመረው የሪፎርም ስርዓት ተጠናክሮ ይቀጥላል። የዲሞክራሲ ስርዓቱ እንዲጎለብትና እነዚህ መልካም ጅምሮች በዘላቂነት ተቋማዊ ቅርጽ ይዘው እንዲቀጥሉ በቀጣይነት የህግ ማዕቀፉን ማሻሻል የዲሞክራሲን ማጠናከር ብቻ አማራጭ ነው። ይህንን ሂደት በአግባቡ ለመምራት ገለልተኛ የሆነ የህግና የፍትህ አማካሪ ጉባኤ ተቋቁሟል። ይህ ጉባኤ በቴክኒክ ኮሚቴ የሚታገዝ ሲሆን በበጀት ዓመቱ የጸረ ሽብር አዋጅ፣ የሲቪክ ማኅበራትና የበጎ አድራጎት አዋጅ፣ የመገናኛ ብዙሀንና የመረጃ ነጻነት አዋጅ እና ሌሎችን የማሻሻሉ ሥራ ይጠናቀቃል። በተጨማሪም በሚዲያ ነጻነትና ሀሳብ በነጻነት የመግለጽ መብት መከበር ዙሪያ የተጀመረ አበረታች ለውጥ ተጠናክሮ ይቀጥላል። ከዚህ ላይ አጽንዖት ወሰት የሚፈልገው ጉዳይ ቢኖር የሚዲያ ተቋማትና የማኅበራዊ ሚዲያ ተጠቃሚዎች ማኅበረሰባችን ያለው መቻቻልና አብሮ መኖር በሚያጠናክር ስሜት ሊንቀሳቀሱ እንደሚገባ ነው። የምርጫ ህጉን የማሻሻሉ ስራም በዚህ ዓመት እንደሚጠናቀቅ ነው ፕሬዝዳንት ዶክተር ሙላቱ ተሾመ በንግግራቸው የጠቀሱት። ከተፎካካሪ ፓርቲዎች ጋር በመመካከር የምርጫ ህጉ ዲሞክራሲያዊና ና አሳታፊ እንዲሆን የተጀመሩ የማሻሻያ ስራዎች በአጭር ጊዜ እንዲጠናቀቁ ይደረጋል ነው ያሉት። የኢትዮጵያ የምርጫ ስርዓት በህገ መንግስቱም እንደተቀመጠው አብላጫ ድምጽ የተሰኘ የምርጫ ስርዓት ነው። ባለፈው ዓመት የተደረጉ አንዳንድ ውይይቶችን ተከትሎ ግን ከተመጣጣኝ ውክልና ስርዓት ጋር ወደ ተደባለቀ ቅይጥ ትይዩ የምርጫ ስርዓት እንዲቀየር ከስምምነት መደረሱ ተገልጾ ነበር። ይህ በራሱ ግን ህገ መንግስታዊ ማሻሻያ ወይም ኮንስቲትዩሽናል አሜንድመንት የሚጠይቅ ቢሆንም ፕሬዝዳንቱ እንደዚህ አይነት ዝርዝሮችን አልጠቀሱም። እነዚህና የፕሬዝዳንቱ ንግግር ሌሎች ይዘቶች ሰሞኑን ውይይት እንደሚደረግባቸው ይጠበቃል። ዛሬም በመክፈቻው ላይ የተገኙት ጠቅላይ ሚኒስትር ዶክተር አብይ አህመድም የፕሬዝዳንቱ ንግግር አስመልክቶ ከፓርላማው አባላት ለሚነሱ ጥያቄዎች ምላሽ የሚሰጡት በዚህ ውይይት ላይ ይሆናል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ እስክንድርን ለዘገባው እናመሰግናለን። ወደ ተከታዩ ዘገባችን ደግሞ እናልፋለን። የቀድሞ የሶማሌ ክልል ፕሬዚዳንት አቶ አብዲ መሐመድ ኡመርን ጨምሮ አራቱ ተጠርጣሪዎች ያቀረቡትን የዋስ መብት ጥያቄ ፍርድ ቤት ውድቅ አደረገው። ፖሊስ ያቀረበውን ተጨማሪ ምርመራ ጊዜ ፈቅዶ ተለዋጭ ቀጠሮ ሰጥቷል። በተጠርጣሪዎች አያያዝ ላይ የፌዴራል ፖሊስ ተወካይ ማብራሪያ ለፍርድ ቤቱ ሰጥተዋል። መለስካቸው አምሃ ዝርዝሩን ይዟል። የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ 19ኛ ተረኛ ወንጀል ችሎት የተጠርጣሪዎች ምርመራ አካሄድ ከምን እንደደረሰ መርማሪ ፖሊስ እንዲያስረዳ አዟል። በዚሁ መሠረት ባለፉት አስር ቀናት የዘጠኝ ምስክሮችን ቃል እንደተቀበለ ከሐምሌ 26 እስከ 30 2010 ዓ ም በክልሉ በተፈጠረው ብጥብጥ የአካል ጉዳት የደረሰባቸውን ሰዎች የጉዳት አይነትና መጠን የሚያመልክት ማስረጃ ከሆስፒታል እየጠበቀ መሆኑን፣ ከተጠርጣሪዎቹ የተያዙ ተንቀሳቃሽ ወይም የእጅ ስልኮችንና ሲም ካርዶች እንዲሁም ላፕቶፖች በባለሙያ እያስመረመረ እንደሆነ፣ አሁንም የተጠርጣሪዎችን ግብረ አበሮችን መያዝ እንደሚቀረው ገልጿል። ከዚህ በተጨማሪም በጅምላ የተጨፈጨፉ ሰዎችን አስከሬን ለማስመርመር እንዲሁም ከወንጀል ድርጊቶቹ ጋር የተያያዘ በርካታ የጦር መሳሪያና ገንዘብ የመያስ ስራም ገና እየተካሄደ መሆኑና ሌሎችም ይቀሩኛል ያላቸውን ለፍርድ ቤቱ ከዘረዘረ በኋላ ተጨማሪ 14 ቀን ምርመራ ጊዜ እንዲሰጠው አመልክተዋል። የተጠርጣሪዎቹ ጠበቆችና ተጠርጣሪዎቹም የፖሊስን ጥያቄ ተቃውመዋል። ጠበቆቹ ፖሊስ ከዚህ በፊት ሠራሁ ብሎ ለፍርድ ቤቱ ካቀረበው ዝርዝር የተለየ ሥራ ዛሬ አላቀረበም። ይህም የሚያሳየው ፖሊስ ስራውን እየሰራ እንዳልሆነ ነው ሲሉ ተከራክረዋል አንዳንዶቹም ቀርተዋል የተባሉ ስራዎች በሰዓታት ብቻ ሊከናወሩ የሚችሉ ናቸው ሲሉ ገልጸው ደንበኞቻቸው በዋስ እንዲፈቱና ጉዳያቸውን በውጭ ሆነው እንዲከታተሉ ጠይቀዋል ፍርድ ቤቱ የሁለቱን ወገን ክርክር ከሰማ በኋላ ተጠርጣሪዎቹ በየጊዜው በማረፊያ ቤት አያያዛቸው ያቀረቡትን አቤቱታ በተመለከተ የፌዴራል ፖሊስ ማብራሪያ እንዲሰጥ ባዘዘው መሠረት ተወካዩን አስቀርቦ ማብራሪያውን አዳምጧል። የፌዴራል ፖሊስ ተወካይ ኮማንደር ኪዳኔ አየለ ለፍርድ ቤቱ እንደገለጹት ተጠርጣሪዎቹ በተደጋጋሚ እንዳቀረቡት አቤቱታ የታሰሩት በጨለማ ቤት ውስጥ አይደለም፣ ጨለማ እስር ቤትም የለንም ብለዋል። በጤና እንክብካቤም በኩል እስከ ፖሊስ ሆስፒታል ድረስ ሐኪም እንደሚያቸውም አስረድተዋል። ፍርድ ቤቱ በመጨረሻን ተጠርጣሪዎቹ ያቀረቡትን የዋስትና ጥያቄ ውድቅ አድርጎ ለጥቅምት 9 ቀን 2011 ዓ ም ተለዋጅ ቀጠሮ ሰጥቷል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። መለስካቸውን፣ ለዘገባው እናመሰግናለን። ወደሚቀጥለው ዘገባችን እናልፋለን። ማህበራዊ ሚዲያን ለበጎ ዓላማ ለሚያውሉ ግለሰቦችና ቡድኖች በየዓመቱ እውቅና የሚሰጠው ሁለተኛው የጣና ሽልማት በባህር ዳር ከተማ ተካሄደ። አስቴር ምስጋናው ተከታዩን ዘገባ ከባህር ዳር አድርሰናለች። በኢትዮጵያ በ2010 ዓ ም ማህበራዊ ሚዲያን በኃላፊነት ተጠቅመው ሀገርንና ወገንን የሚጠቅም ስራ የሰሩና በተጠቃሚዎች ዘንድ ተጽዕኖ የፈጠሩ ከመቶ እጩዎች ውስጥ በ16 ዘርፎች ተለይተው የእውቅና ሽልማት ተሰጥቷቸዋል። ከእነዚህ መካከል በስነ ጽሁፍ ዘርፍ ዲያቆን ዳንኤል ክብረት አንዱ ነው። እኔ አንድ ለአምስት አንድ ለስድስት መጽሐፍ በሚሰጥበት ጊዜ የተማርኩትና የመጽሐፍን ችግር አውቀዋለሁ። አሁን ግን በማህበራዊ ሚዲያ ብዙ መረጃዎችን ታገኛለን። ለበጎ ለመጠቀም የተነሳ ትውልድ ከተፈጠረ በጣም በጣም በጣም በጣም ጠቃሚ ነው። በጣም እድገትን የሚያቀላጥፍ በጣም ብዙ ነገሮችን ማቀላጠፍ ይችላል። በእርዳታ እኮ የምናየው ነው። ድሮ እርዳታ ለመሰብሰብ የት ሀገር ነው የምደርሱ? ዛሬ እኮ አንድ ቦታ ሆነ እርዳታ በመሰብሰብ በመላለም ያሉ ሰዎች ለወገኖች እርዳታ እንዲያደርጉ ማድረግ እኮ ይቻላል። እና ለዚህ መጠቀም እንዲያውም እዚህ ድረስ በጣም ቀላሎች ነገሮችን ማቅለያ ሆነዋል። ማከበጃም ደግሞ ማድረግ በጤና መረጃ ዘርፍ ተሸላሚ የሆነችው ደግሞ ወይዘሮ ራሄል ሞገስ የዶክተር አለ መስራች ና ባለቤት ናት። እንግዲህ ዛሬ የተሸለም ነው በዚሁ በጤና ዙሪያ ማለት ነው። በጤና ዘርፍ ላይ ነው ምን ምን ሰራችሁ? በጤና ዘርፍ ጤና ዘርፍ ላይ ፌስቡክን በተመለከተ ማህበራዊ ሚዲያ ወደ 186 ሺህ በላይ ፎሎወርስ አለ እና ለነሱ በየቀኑ ሶስት ወይም አራት የተለያዩ ፖስቶችን አዌርነስ ሊሆን ይችላል። ፕሪቨንሽን ላይ ቀድሞ እንዴት መጠንቀቅ እንዳለባቸው በየቀኑ በምናወጣው ነገር ብዙ ማህበረሰብን ጠቅመናል ብዬ ያስባለሁኝ እዚህ ሁሉ ነገር እየረዳን ካለምንም ማስታወቂያ ሶሻል ሚዲያው ምን ያህል ሰው ላይ እንደሚደርስ እያየ ነው ነው እና በደንብ ጠቅሞናል ብዬ ያስባለሁ። በጥሩ ጎን ለተጠቀመበት በጣም ብዙ ጥሩ ጎን አለው። በዛ ደግሞ በሚያፈርሰው ነገር ደግሞ ኬድሽ እንደዛው ነው ማለት ነው። ሰላምም የሚሰጥ አይመስለንም እኛ አንድ ሰው መጥቶ በዛ በፌስቡክ አድርገን ኮሜንት በሚሰጡ ሰዓት በምንሰጣቸው መልስ በጣም ምን ያህል ደስተኛ እንደምንሆን ነው የምናየው። እና ፌስቡክ በጣም ለጥሩ ነገር ለተጠቀመበት በጣም ጥሩ ነው። ሌላው በበጎ አድራጎት ልማት ዘርፍ የእውቅና ሽልማት ያገኘው አቦጊዳ ሮትራክት ነው። የዚህ የቡድን ማህበራዊ ሚዲያ ተጠቃሚ ተወካይ በሽልማቱ ላይ ያስተላለፉት መልእክት ይሄው ነው። ናርዶ ስለሽ ይባላሉ። የሮትራክ ክለብ አቡጊዳ ፕሬዝዳንት ነኝ። የተሸለምንበት ዘርፍ የበጎ አድራጎት ዘርፍ ነው የምንሰራቸው የበጎ አድራጎት ስራዎች በዋነኛነት የደም ልገሳ ፕሮግራም ነው። በየሶስት ወሩ የምናካሄደው ላለፉት አስራ አራት ዓመታት ስናደርገው የቆየው ነው። ሌላው ብራና ፕሮጀክት የሚባላለን ሁልጊዜ በየአመቱ የትምህርት መሳሪያ መግዛት ለማይችሉ ተማሪዎች የምናሟላበት ነው። በዚህ አመት ከአንድ ሺ አምስት መቶ በላይ ለሚሆኑ ተማሪዎች ማድረስ ይችለናል። ሌላው ለሴት ተማሪዎች የንጽህና መጠበቂያ ሞዴስ ዶኔት እናደርጋለን። ምክንያቱም እሱን በማጣት ከትምህርት ቤት የሚቀሩ ልጆች እንዳሉ ሴት ተማሪዎች እንዳሉ ስለሰማን ሌላው የ የምገባ ፕሮግራም አለን። ሁልጊዜ ቁርስና ምሳ የምናበላቸው ወደ መቶ ሀያ የሚጠጉ ተማሪዎች አሉን። ፈረንሳይ አካባቢ የሚገኝ ህዝባዊ ሰራዊት የሚባል ትምህርት ቤት ዛሬ ሁለት እንድንሸለም የሆነው እነዚህን ስራዎች ሶሻል ሚዲያ ላይ በማስተዋወቃችን ነው። ጥሩነቱ ሶሻል ሚዲያ ላይ ብዙ ጊዜ ሪሰንትሊ በተለይ ኔጌቲቭ ነገሮችን ነው በብዛት የምንሰማው። በተለይ በዚህ ወቅት እንደዚህ በበጎ ስራ የተሳተፉ ሰዎች ሶሻል ሚዲያን ለበጎ ነገር የተጠቀሙ ሰዎችን የሚሸልም አካል መኖሩ ትልቅ ነገር ነው እኛም እዛ ላይ በምናደርገው እንቅስቃሴን የተሸለመው በዘመራ መልቲ ሚዲያና ፕሮሞሽን እንዲሁም ሰለሞኒክ ኢንተርቴንመንት አዘጋጅነት ከአመት በፊት የተጀመረው የጣና ሽልማት ወይም ጣና ዋርድ ዋና አላማ በመላ ሀገሪቱ የሚገኙ የማህበራዊ ሚዲያ አቀንቃኞችን ስራ የሚፈትሽ ሲሆን፣ በተለይ ሚዲያውን ምን ያህል ለበጎ አላማ አውለውታል የሚለው ትኩረት ያገኛል። ሰለሞን ምረት እባላለሁ። የጣና ሽልማት አዘጋጅ። እንግዲህ መስፈርታችን የሆነው አንደኛ የመጀመሪያው መስፈርት ጥቆማ ነው። ህዝቡ በራሱ ያምንባቸዋሉ የሚለው መንገድ የመጀመሪያው መስፈርት ነው። ስለዚህ ገጽ አለን፣ የፌስቡክ ገጽ ጣና ዋርድ፣ ጣና ሽልማት የሚባል ህዝቡ በዛ እየገባ ጥቆማ ይሰጣል። የማህበራዊ ሚዲያ ተጠቃሚ ማለት ነው። ስለዚህ ዘንድሮ አዘራርቦ ወደ 49 ሺ የሚያህል ህዝብ ጥቆማ ሰጥቶናል። ከዛ ውስጥ ከተጠቆሙት ውስጥ እንግዲህ ለዚህኛው አመት የሚያሟሉትን መስፈር ያሟሉ ያሟሏሉ የሚለውን እንገመግማለን። ያ መስፈርቶቹ ብዙ ናቸው። ነገር ግን የመጀመሪያ ተከታይ ብዛት በራሱ ይዘቱ የሚጽፉት ነገር ከዘርፉ ጋር ያለው ተቆራኝነትና ይዘቱ ምን ይመስላል የሚለውን ነገር ይታያል። ከዛ ውጪ ምን ያህል በአንድ አመት ውስጥ የሰሩት ስራ ግምት ውስጥ ይገባል። ከሐምሌ 1 2009 እስከ ሐምሌ 1 2010 ድረስ የሰሩት ነው የታየው። ከዛ ውጭ በሳምንት ምን ያህል ያጋራሉ መረጃዎችን ምን ያህል ሰው የእነሱን መረጃዎች ይጋራቸዋል የሚለው ነገር ሚዛናዊ ነው ወይ የሚሰሩት የሚጽፉት ነገር። ከዛ ደግሞ ምን ያህል ፕሮፋይላቸው የተሟላ ነው ወይ የተሳሳተ አካውንት ነው ወይ የሚለውን ራሱ እንለያለን። ስለዚህ ያንን ለማድረግ ደግሞ ፎርም እንልክላቸውና የሚሞሉት ፎርም አለ። በፈቃደኝነት ላይ ብቻ የተመሰረተ ሽልማት ነኛ። ስለዚህ የሚሞሉት ፎርም አለ። ያንን ፎርም ከሞሉ በኋላ ነው ወደዚህ የምናስገቡ። ስለዚህ በእነዚህ ሂደቶች ሀሰተኛ አካውንቶችን እንለያለን ማለት ነው። ዘንድሮ ሁለተኛ ዓመቱን የያዘው የጣና ሽልማት ባለፈው ዓመት ማለትም በ209 ዓ ም በ10 ዘርፎች ነበር የእውቅና ሽልማት የሰጠው። ዘንድሮ በ16 ዘርፎች እውቅና የሰጠ ሲሆን በቱሪዝም ዘርፍ አቶ ጌትነት ተመስገንን በትምህርትና ማህበራዊ አገልግሎት ቡክ ፎር ኦል በኪነ ጥበባት ትርክት ያዩ ግነት በፎቶግራፍ ዘርፍ ኢትዮፒስ ፎቶግራፍ እና ሌሎች መቶ የሚሆኑ የማህበራዊ ሚዲያ አቀንቃኞች እውቅና ተሰጥቷቸዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር። አስቴርን እናመሰግናለን። ወደ ተከታዩ ዘገባችን ደግሞ እናልፋለን። ኢህአዲግ ባለፈው ሳምንት ውስጥ ለሶስት ቀናት ያካሄደውን አስራ አንደኛውን ድርጅታዊ ጉባኤ ጉባኤውን በይፋ መዝጋቱ ይታወሳል። ጉባኤው የተጠናቀቀው ባወጣው የአቋም መግለጫም ነበር። በጉባኤው ላይ በታዛቢነት እንዲ ሳተፉ ከተጋበዙት መካከል ተቃዋሚ ሲባሉ የቆዩ በዶክተር አብይ አህመድ አጠራር ተፎካካሪ ድርጅቶችም ይገኙበታል። የሰማያዊ ፓርቲ ሊቀመንበር አቶ የሸዋስ አሰፋን ከትናንት በስቲያ ጉባኤው እንደተዘጋ አነጋግረናቸዋል። ሰለሞን አባተነው ትዝብታቸውንና የሚጠብቁትን እንዲያጫውቱን የጋበዛቸው። በቅድሚያ አመሰግናለሁ። አቶ የሸዋስ አሰፋ ለጊዜው እንደምንድን ነው? እኔም በጣም አመሰግናለሁ። ጊዜ ልስጥልኝ። በጣም ሰላም ነኝ። እግዚአብሔር ይመስገን። አሜን። ማን ብዬ ልጥራወት? ተፎካካሪ ብዬ ልጥራወት? ተቃዋሚ ብዬ ልጥራወት? ወደ ተፎካካሪ እያደግን ነው። እንግዲህ ከአሁን በራሳችንም ችግር በአብዛኛው ደግሞ በገዢው ብርቱ ኃይል ጉልበት እየተደቋስም ነበርና አሁን እንግዲህ ከሌሎችም ጋር እያብረን እየሰራን ወደ ኋላ የሚሸሹ ሰዎች ወደፊት እየመጡ ወደ ተፎካካሪነት ከፍ እያለ ነው። አሁን እንግዲህ የኢህአደግ ሊቀመንበር ዶክተር አብይ አህመድ በጉባኤያቸው አስራ አንደኛ ጠቅላላ ጉባኤ መዝጊያ ላይ ባደረጉት ንግግር የቤት ስራ ሰጥተዋችኋል። እናንተ እንዴት ተረዱት አቶ የሸዋስያንን የቤት ስራ? አዎ፣ በጣም ጥሩ ነው። እንግዲህ ከመልካም ነገሩ ልነሳ እና ከመጀመሪያው የበዓል ሲመጣቸው ጀምሮ በተፎካካሪ ፓርቲ በኩል ያሉ ሰዎችን አማራጭ ሀሳብ ያላቸው ወንድሞች ከማለት ጀምሮ በእውነት ለተፎካካሪ ለተቃዋሚ ፓርቲዎች ያሳዩት አቋም በጣም ጥሩና ከአንድ ኢትዮጵያዊ የሚጠበቅ ነው። የዛሬውም ከዛ የተለየ አይደለም። እንዳሉት በኢህአዲግ ውስጥ የለውጥ ኃይል አለ። ኢህአዲግ እንደምናውቀው የማይሰማ ድርጅት ነው። ግን ከዛ ከማይሰማ ድርጅት ውስጥ የወጡ የሚሰሙ ሰዎች የለውጥ ኃይሎች አሉና እነዛ አሸናፊ ሆነው ወደፊት የወጡበት መልካም ሀሳቦች ወደፊት የመጡበት ከለውጡ ጋር ራሳቸውን ያስተካከሉ ሰዎች ወደፊት የመጡበት ጉባኤ ነው እና እዛ ላይ እንግዲህ ለእኛ የሰጡት አሳይመንት አለ። በእርግጥ እሳቸውን ባይሰጡን የምንሰራው ነው የአንድ ህዝብ የለውጥ ጥያቄ በትክክል መልስ የሚያገኘው ተፎካካሪ ፓርቲ ሲኖር ነው። ያለዛ እዛው ሄዶ አገዛዙን ነው የሚለማመጠው ህዝቡና አማራጭ የፖለቲካ ሀይል እንደሚያስፈልግ ቀደም ብለን በመገንዘብ ከሌሎች አገራዊ ወይም አገር አቀፍ ሀሳብ ካላቸው በዜግነት ፖለቲካ ከሚያምኑ ድርጅቶች ጋር አብረን ሰርተን አንድ ትልቅ የፖለቲካ ሀይል ለመመስረት እየሰራን ነው ያለ ነው። ስለዚህ እሳቸውንም አደራና ሳይመን ተቀብለናል። እንደ ወንድምና አማራጭ ሀሳብ እንዳለው ኢትዮጵያዊ ግን ደግሞ በእነሱ በኩል እኛን ተፎካካሪ ማለት ብቻ ሳይሆን በእሳቸውም በኩል ገዢ ሳይሆን አስተዳዳሪ ፓርቲ እንዲሆን ድርጅታቸው እኩል እንዲያስተዳድር የምንተዳደርባቸውን ተቋማት እኩል እንድንገለገልባቸው እንዲያደርጉ አደራያል። ይሄን ለማድረግ ደግሞ በጋራ ለመስራት ሀገር ለማረጋጋት ለውጡን ተቋማዊ ለማድረግ አብረን ለመስራት ጉባኤውም ላይ ገብተን ተገኝተን ቃል ገብተናል፣ ለህዝቡም ቃል ገብተናል። በዛ መጠን ነው የምንሰራውን። አቶ የሸዋስ፣ በዚህ የለውጥ መንፈቅ አመት ተቃዋሚዎች የነበራችሁ ፓርቲዎች በተወሰነ ደረጃ ኢህአደጋውያን የሆናችሁ ይመስላል። የኢህአደግ አጋር ፓርቲዎች የሆናችሁ ይመስላል። እንግዲህ ማን ነው ማንን የሆነው? ህዝቡ ይፍረድ። እኛ የኢትዮጵያ አንድነት ያስፈልጋል የምንል የዜግነት ፖለቲካ ያስፈልጋል የምንል የዘር ፖለቲካ ይበትነናል የምንል ሰዎች ነበር እና በአንድነታችን ላይ መሰረት አድርገን እንስራ የምንል ሀይሎች ነበር እና በእኔ እምነት እነሱ ናቸው ወደኛ የመጡት ዶክተር አብይ ናቸው ወደኛ የተደመሩት ወይም የለውጥ ሀይሉ ነው ወደኛ የተደመሩት ብለን ነው የምናስብ። ዞሮ ዞሮ ግን ለውጡ የጋራ ነው። እከሌ የኔ ነው ብሎ ሊወስደው የሚችል አይደለም። ተፎካካሪ ፓርቲዎች፣ በገዢው ፓርቲ በኩል ያሉ የለውጥ ሀይሎች፣ ኢቭን ከዲያስፖራው የውጭ ሀይሉ ዲፕሎማቱ ሁሉ ሰው የተሳተፈበት የለውጥ ሂደት ነው ይሄ። ሁሉም የኔ ነው ማለት ይችላል። ፋኖም ቄሮም፣ ዘርማ የሚባሉት ቡድኖች ሁሉ የኔ ነው ማለት ይችላሉ። ስለዚህ በእኛ እምነት ይሄ የአንድነት ኃይሉ በተለይ ሲያራምደው የነበረው ፖለቲካ ነው እና ወደዛ ነው የመጡት ብለን ነው በእኛ በኩል የምንወስደው። ዞሮ ዞሮ የሀገርና የህዝብ ድል ነው። ስለዚህ ሁላችንም የኛ ነው ማለት እንችላለን። በእኔነት ስለ ጥንካሬ ቅድም ሲነግሩኝ መሰረታችሁን እያሰፋችሁ እንደዚሁም ከሌሎችም ጋር ህብረት እየፈጠራችሁ ለመስራት እየተዘጋጃችሁ እየተንቀሳቀሳችሁ መሆናችሁን ገልጸውልኛልና ከነማን ከነማን ጋር ነው ለመስራት እያሰባችሁ ያላችሁት? በምን ደረጃ ነውስ ህብረታችሁ፣ ግንኙነታችሁ የሚቀጥለው? እንግዲህ ይህንን በጉባኤም በምክር ቤትም ወስነን በሰማይ ፓርቲ ከማያድ ጋር የጀመርነው ውይይት አለ። በእርግጥ አላለቀም። ከቀድሞ አንድነት አባላት ጋር ግን ሙሉ በሙሉ በሚባል ደረጃ ተስማምተን ትልቅ አገራዊ ኃይል ለመፍጠር በጋራ እየሰራን ነው ያለ ነው። አንድ ጊዜ እዚህ ጋር አንዲት ነገር ላጥራ። ከመኢአድ ጋር ነው ወይስ ከማአህድ ጋር ነው? መኢአድ። መኢአድ። እሺ ይቀጥሉ። ማአህድ ሌላ ነው። አ ከቀድሞ አንድነት ጋራ ሙሉ በሙሉ ተቀላቅለን አንድ ላይ እየሰራን ነው ያለ ነው። በጋራ ጉባኤ እያዘጋጀን ነው ያለ ነው። ይህን በምናደርግበት ጊዜ ከእስር ቤት የተፈቱ ወንድሞቻችን አሉ እና አንዱ አለም፣ ሌሎችም ከእስር ቤት የወጡ ወንድሞች አሉ። እነሱ እኛ ተፈታን እንጂ አላማችን ገና አልተፈታም በሚል በፖለቲካው ተሳትፈው አማራጭ የፖለቲካ ኃይል በመመስረት ሂደት በጋራ እንደሚሰሩ ተማምነን አብረን እየሰራን ነው ያለ ነው። ከዛ በኋላ እንግዲህ የተለያዩ ፖለቲካ ድርጅቶች ከውጭ ገብተዋል። በትጥቅ የነበሩ በሁለገብ ትግል የነበሩ ሁሉ መጥተዋል። ከዛ ውስጥ ከግንቦት ሰባት ጋር እስከ ውህደት ባለው አብረን መስራት እንደምንፈልግ መግለጫ አውጥተናል። በእነሱም በኩል ይሄ ፍላጎት አለ። ይህንን እንግዲህ ራሳቸውን ክሊር ካደረጉ በኋላ አንዳንድ የሚሰሯቸው ስራዎች አሉ። ወደፊት አብረን ለመስራት እየተነጋገርን ያለ ነው። ስለዚህ በእኛ በኩል እንደዚህ ሰፋ ያለ በተቻለ መጠን በአደረጃጀትም አሰራርም ከቀድሞ ቅንጅት ሰፋ ባለ ደረጃ ለህዝብ የሚቀርብ ፓርቲ ለማምጣት እየሰራ ነው ያለ ነው። አሁን ያስቀመጣችሁት የጀመራችሁት ጥንስ ሳለ ወይስ በንግግር ደረጃ ነው ያላችሁት? በንግግር ደረጃ ነው ያለው። አሁን ስለዚህ እርሶ አሁን እየተናገሩ ያሉት በሰማያዊ ፓርቲ ስም ብቻ ነው ማለት ነው? አዎ። እሺ፣ አቶ የሸዋስ ሰሞኑን እየተካሄደ የነበረውን የኢህአደግን አስራ አንደኛ ጠቅላላ ጉባኤ በምን ያህል ቅርበት ተከታትለውታል? እንግዲህ ይሄ ጉባኤ ለየት የሚያደርገው ኢህአደግ መቶ በመቶ አሸነፍ ያለው ብሎ ህዝብ ደግሞ አላሸነፍክም ብሎ ለለውጥ ከተነሳ በኋላ የተደረገ ጉባኤ ነው። አዎ። ግን ከዛ በፊት ስለ ራስዎ ከጉባኤው ጋር ስላለውት ግንኙነት ነበር ማወቅ የፈለግኩት እና ታዛቢ ነበሩ። በአዳራሹ ውስጥ ተገኝተው ነበረ ወይስ በርቀት ነው የተከታተሉት? ተገኝቼ ነበረ። በነገራችን ላይ ይሄንን ጉባኤ ብቻ ሳይሆን ከዚህ ጉባኤ በፊት የተደረጉ የአራቱ ድርጅቶች ጉባኤ ጉባኤዎችም በተለያየ ሁኔታ የተፎካካሪ ፓርቲ አመራርና አባላት ተሳትፈናል ተሳተፍናለን። አዎ ሁሉም ላይ ተጋብዘናል። ሁሉም ድርጅቶች የህወሀትም ላይ፣ የደህዴንም ላይ፣ የበአዴንም ላይ እና የኦህዴድም ላይ በተለያየ ሁኔታ ማለት፣ አንዱ ላይ አንዱ ባይገኝ አንደኛው ሌላው ላይ በስራ ምክንያት ማለት ነው እንደ ፓርቲ ማለት ነው፣ እንደ ፓርቲ ሁሉም ላይ እየተገኙ ከብቻ ተቃዋሚ ከሚባለው ግሩፕ ሁሉም ጋር እየተገኘ በታዛቢነት አይቷል፣ ታዝበዋል። እንግዲህ የተለየ የሚያደርገው ከቀድሞ ከዚህ ቀደም ከነበሩት ጉባኤዎች ለየት የሚያደርገው ይሄ ህዝብ ለለውጥ ከተነሳ በኋላ እና በእያንዳንዱ በፓርቲ ውስጥ ባሉ የለውጥ ኃይሎች የለውጥ ፍላጎቱ ከተቀነቀነ በኋላ በመሆኑ በሁሉም ድርጅቶች ማለት ይቻላል ጎታች ሀሳብ ያላቸው ሰዎች ከዛ ውስጥ እንዲወጡ ተደርጓል። በጣም የዘረኝነትና የጎታች ሀሳቦችም እንደዚሁ የወጡበትን ሁኔታ እናያለን። በተለይ በአዴንና በኦህዴድ በቀድሞ ማለት ነው። ፍፁም የሆነ ድርጅታዊ ነጻነት ያገኙ ይመስለኛል። ምክንያቱም ስማቸውን ቀይረዋል፣ አርማቸውን ቀይረዋል። እንግዲህ ከዚህ በፊት እንደሚባለው የህወሀት ስሪትና የህወሀት ፈረሶች ናቸው ሲባል የነበረ ነው። ያንን ሙሉ በሙሉ ያራገፉ እና ያንን የሚያስፈጽሙ ሰዎችንም የጣሉ ይመስለኛል። እና አንደኛ ከዚህ በፊት እንደነበረው በኮሚኒስት አሰራርና በሚስጥር አይደለም፣ በግልጽ እኛ ብቻ ሳይሆን የሀገር ሽማግሌዎች የባህል አባቶች ሁሉ ተጋብዘው እንዲያዩት ፊት ለፊት የተደረጉ ጉባኤዎች ናቸው። ስለዚህ የዚያ ውጤት በመሆኑ ይሄኛው የኢህአዴግ ጉባኤ ለመጀመሪያ ጊዜ ማለት ይቻላል ዶክተር አብይም ብለዋታል። እኛ ፊት ለፊት ቀርበን ዛው አዳራሽ ውስጥ ጎን ለጎን ተቀምጠን የተወሰኑ ሪፖርቶችንም ያዳመጥንበት ያየንበት ስለሆነ በጣም ለየት ያለ ነው። በእኛ እምነት የለውጥ ሀይሉ አሸንፏል። የለውጥ ሀይሉ የሆኑ ሰዎች ወደፊት መጥተዋል። የለውጥ ሀሳቦችም በትክክል ተቀንቅነዋል ብለን እናስባለን። እንግዲህ በእውነት ለመናገር ከኢህአዴግ ከዚህ በላይ አንጠብቅም፣ በዚህ ደረጃ ማለት ነው። ወደፊት ብዙ መስራት ያለበት ይኖራሉ። በአይዲዮሎጂ ደረጃ አልነኩትም። በእኛ እምነትም በአይዲዮሎጂ ደረጃ ይቀይር አይቀይር ውስጥ አንገባም። ምክንያቱም ያንን አይዲዮሎጂ አቅርቦ ሊበራል ዲሞክራሲ የሚለውን አቅርቦ ህዝብ ከመረጠው ይመርጠዋል፣ ካልመረጠ ደግሞ ሊበራል ዲሞክራሲ ወይም ሶሻል ዲሞክራሲ የምንል ፓርቲዎችን ሊመርጥ ይችላል። እና እንደ ድርጅት ያንን ይዞት ሊቆይ ይችላል። እኛ ጉዳያችን አይደለም። አብዮታዊ ዲሞክራሲ በአንድ በኩል፣ በሌላ በኩል ሊበራል ዲሞክራሲ ወይም ሶሻል ዲሞክራሲ ነው እያሉኝ ያሉት ሊወዳደር ይችላል። እና ይህን ካልቀየር አልተለወጠም ማለት አንችልም። ዋናው ነገር የህዝብን የስልጣን የበላይነት አምኖ መቀበልና ለዚህ የሚረዱ ተቋማትን ነጻ ማድረግ፣ የውድድር ሜዳውን ማስፋት ነው የሚጠበቅበት። ይህንን ደግሞ እነዚህ የተባሉት የለውጥ ኃይሎች እየሄዱበት ነው። በተለይ ለውጡን ተቋማዊ ማድረግና አገር ማረጋጋት ላይ የእኛም ኃላፊነት ስላለን እኩል ወጥተን እንሰራለን የሚል እምነት ነው ያለን። የተወሰኑ የኢህአደግ አባል ድርጅቶች የአንዱ ተጋላቢ ነበሩ ፈረሶች ነበሩ እየተባለ ቆይቷል። እና አሁን ባለው ሁኔታ ደግሞ ግልቢያው ጋላቢውን የቀየረ ይመስላል የሚሉ ወገኖች ይሰማሉ። እንዲህ አይነት ሁኔታ ይሰማችኋል እናንተ? ለዚህ ጥያቄ በነገው እለት ምላሹን ይዘን እንመለሳለን። እንግዲህ የዛሬው ዝግጅታችን በዚሁ ተጠናቋል። በፌስቡክ አት ቪ ማሪክ፣ በትዊተርም እንዲሁ ሃሽታግ ጋቢና ቪዮን በመጠቀም አስተያየቶቻችሁን አድርሱን። በሰላም በጤና ያገናኘን። በቴክኒክ ፕሮግራማችንን ይመራ የነበረው ሞክቢል ያበረው ነበር። ስናስተናግዳችሁ ያመሸነው ደግሞ የመስታወት አራጋው ና ጽዮን ግርማ ነበርን። ጉዟችሁ የሰመረ ይሁን እያለን እንሰናበታለን። መልካም ምሽት። በነገው ጉዞ እንገናኝ። and rather